ጋቢና ጋቢና፣ ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማክዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በቅድሚያ የምታመራው ወደ ማዕከላዊ ዩናይትድ ስቴትሷ የሆአዮ ግዛት ይሆናል። በከፍተኛ ደረጃ ነው የምናሸንፈው። ክቡራትና ክቡራን በጣም አመሰግናችኋለሁ። የሪፐብሊካኑ ፓርቲ ዶናልድ ትራምፕ ፕሬዚዳንታዊ እጩ ተወዳዳሪው እንዲሆኑ ሰይሟቸዋል። የሪፐብሊካኑ ጉባኤ ከሚካሄድበት ክሊቭላንድ ኦሃዮ ዘጋቢያችን ሰለሞን አባተ በቀጥታ ጋቢና ይገባል። በፌስቡክም አት ቪኦኤ አማህሪክ ላይ እንዲሁ ተከታተሉት። በሚቀጥለው በዚህ ሳምንት በደርባን ደቡብ አፍሪካ የዓለም ኤድስ ጉባኤ በመካሄድ ላይ ይገኛል። ቫይረሱን ለመከላከል የሚያስችል አዲስ መድኃኒት ይፋ ይደረጋል ተብሎ ይጠበቃል። To end this epidemic, we must በአሁኑ ወቅት በዓለም ዙሪያ የሚታየውን የኤችአይቪ ቫይረስ ስርጭት ለመቀነስ ለቫይረሱ የተጋለጡ ሰዎች የሚያስፈልጋቸውን የመድኃኒትና ሌሎች የሕክምና አቅርቦቶች ሊያገኙ ይገባል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን የተናገሩት ነው። በሌላኛው ዘገባችን የእንግሊዝኛ ቋንቋ የቃላት አጻጻፍ ስፔሊንግ ቢ ውድድር የትምህርት ጥራትን ለማሻሻል ይረዳናል ይለናል። ሀሳቡን ያፈለቀው አቢይ ተክሌ ታይም ታይም ማናጅመንታቸውን ታይም እንዴት እንዲጠቀሙ ያደረጋቸዋል። ይህን ባብ ክንወታቸውን በጣም ዴቨሎፕ ያደረግላቸዋል ሁለት ኢትዮጵያውያን ተዋናይና በአፍሪካ ፊልም ሀያሲዎች ማህበር ለሽልማት ታጭተዋል። እኔና ሩታ መንግስታት ምርጥ የህዝብ ምርጫ በሚለው ዘርፍ ስር ታጭተናል። ዝብር ቅርጽ ይሰማኛል ይሰማኛል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ሊቢያ ውስጥ ሶስት ወታደሮች ተገድለዋል ሲል የፈረንሳይ መከላከያ ሚኒስቴር አስታወቀ። መከላከያ ሚኒስትሩ ጄን ዩዊስ ሊዲ ሪያን በመግለጫቸው አደገኛ የሽብርተኞችን ጥቃት በጀግንነት ሲፋለሙ ለወደቁት ወታደሮቻችን ከልብ የመነጨ ሀዘናችንን እንገልጻለን ብለዋል። ሚኒስትሩ የወታደሮቹን አሟሟት በግልጽ አልተናገሩም። ይሁንና ሊቢያ ውስጥ በሚንቀሳቀሱ የምዕራቡ ዓለም ወታደሮች ላይ ጥቃት ሲደርስ ይህ የመጀመሪያው መሆኑ ታውቋል። ፈረንሳይ ሊቢያ ውስጥ ቃኝ ጄቶችን ታበር እንደነበር የሚታወቅ ሲሆን በዚህም የፈረንሳይ ጦር ከብሪታንያ ከዩናይትድ ስቴትስ ጋር በመ ሲሆን የሊቢያውን አንድነት መንግስት ከጂሀዲስቶች ጥቃት በመከላከል ላይ እንዳለም አይዘነጋም። የኬንያ የጸጥታ ኃይሎች ካለፉት ሁለት አመታት ወዲህ ናይሮቢን፣ ሰሜን ምስራቅ ኬንያን ከአልሸባብ ደጋፊዎች ለማጽዳት በሚያደርጉት እንቅስቃሴ ሰዎች የገቡበት እንዳይታወቅ አድርገዋል ሲል ሁማን ራይትስ ዎች የተባለው የሰብአዊ መብት ድርጅት ከሷል። ሁማን ራይትስ ዎች የኬንያ መንግስት በአሸባሪነት የሚጠረጠሩ ሰዎችን ለመንቀል የሚያደርገውን እንቅስቃሴ አቁሞ በተግባሩ ላይ ምርመራ እንዲያካሂድ ጥሪ ማቅረቡም ተገልጿል። ከሰላሳ በላይ የሚሆኑ ሀገሮች በመከላከያ ሚኒስትሮች በቀጣዩ ጸረ እስላማዊ መንግስት ጦርነት ላይ ስለሚወስዱት እርምጃዎች እቅድ ለማውጣት ስብሰባ ይዘዋል። የዩናይትድ ስቴትሱ መከላከያ ሚኒስተር አሽ ካርተር የሚያስተናግዱት ይህ ስብሰባ የሚካሄደው ከዋሽንግተን ዲሲ ወጣ ብሎ በሚገኘው አንድሪውስ ወታደራዊ ጦር ሰፈር ነው። ዶናልድ ትራምፕን በኦፊሲያል ፕሬዚዳንታዊ እጩ ተወዳዳሪ ያደረጉት ሪፐብሊካኖች ክሊቭላንድ ውስጥ በመካሄድ ላይ ባለው በዛሬው ሶስተኛ ቀን ጉባኤያቸው ለዩናይትድ ስቴትስ ፕሬዚዳንትነት ትራምፕ ከሚስስ ሂላሪ ክሊንተን የተሻሉ መሪ እንዲሆኑ ለማሳየት ልዩ ልዩ ተናጋሪዎች ለጉባኤው ያስረዳሉ ተብሎ ይጠበቃል። በዚሁ መሰረት ዶናልድ ትራምፕ ለምክትል ፕሬዚዳንትነት የመረጧቸው የኢንዲያናው ገዢ ማይክ ፔንስ ከተናጋሪዎቹ አንዱ መሆኑ ታውቋል። የቱርክ ፕሬዝዳንት ሪካብ ኤርዶጋን ካለፈው ሳምንት የመፈንቅለ መንግስት ሙከራ ወዲህ ከሀገሪቱ ብሔራዊ የደህንነት ምክር ቤት አባሎች ጋር ዛሬ ረቡዕ ስብሰባ መቀመጣቸው ተነገረ። ከሴኩሪቲው አባላት ስብሰባ በኋላ ደግሞ የካቢኔ ሚኒስትሮቻቸውን የሚሰበስቡት ፕሬዝዳንት ኤርዶጋን ዛሬ አንድ ከፍተኛ ግምት የሚሰጠው መግለጫ ይፋ ያደርጋሉ ተብሎ ይጠበቃል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማእግዜርና እኔም መስታወት አድራጋው አብረን ከአድማስ ስንሻገር እንላቸዋለን። ከዩናይትድ ስቴትስ አብይ ፓርቲዎች አንደኛው የሪፐብሊካን ፓርቲ ዶናልድ ትራምፕ የፕሬዚዳንታዊ እጩ ተወዳዳሪው እንዲሆኑ ባሳወቀበት መድረክ ተናጋሪዎቹ ሂለሪ ክሊንተንን በመክሰስና በመወንጀል ላይ አትኩረው አምሽተዋል። የሪፐብሊካኑ ጉባኤ ከሚካሄድበት ክሊቭላንድ፣ ኦሃዮ ተቃውሟቸውን በመግለጽ የወጡ አንዳንድ አሜሪካውያን ደግሞ የዘንድሮ ምርጫ መላና አማራጭ የጠፋበት ሂደት ነው ብለው እንደሚያምኑ እየተናገሩ ነው። የአሜሪካ ድምፅ ዘጋቢዎች ከስፍራው ያደረሱንን ቆንጅታ ይዛለች። ዶናልድ ትራምፕ የተለመደውን የሪፑብሊካን ፓርቲ ጉባኤ አሰራር ተወት አድርገው በመክፈቻው ላይ ንግግር አሰምተዋል። በከፍተኛ ደረጃ ነው የምናሸንፈው። ክቡራትና ክቡራን፣ በጣም አመሰግናችኋለሁ። ወዲያውም ለጉባኤተኛው ባለቤታቸው ሜላኒን መድረኩ ላይ ወጥተው አስተዋወቁ። ቀጣዩዋን ቀዳማዊት እመቤት ባለቤቴን፣ ግሩም እናት፣ ግሩም ሴት ሳስተዋወቃችሁ ታላቅ ክብር ይሰማኛል፣ ሜላኒያ ትራምፕ። የስሎቬንያዋ ተወላጅ ሜላኒያ ባለቤታቸውን እጅጉን ድንቅ መሪ ብለው አወድሰዋል። If you want someone to fight for you and your country, I can assure you he's the guy. ለእናንተና ለአገራችሁ የሚታገልላችሁ ሰው ከፈለጋችሁ የሚያዋጣችሁ ትራምፕ ነው ያን ላረጋግጥላችሁ እችላለሁ። ፈጽሞ ወደኋላ አይልም። ከሁሉም በላይ ደግሞ ፈጽሞ አያሳፍራችሁም። ይሁን እንጂ የእሳቸው ንግግር የፕሬዝደንት ባራክ ኦባማ ባለቤት ሚሸል እንደ ኤሮፓውያን አቆጣጠር በ2008 ዓመተ ምህረት በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ ካሰሙት ንግግር ጋር ቃል በቃል ተመሳሳይነት ስላለው ውዝግብ ቀስቅሷል። የትራምፕ ዘመቻ ባለስልጣናት ግን ሁለቱ ሴቶች በአጋጣሚ ተመሳሳይ ቤተሰባዊ ስሜት ስላላቸው ንግግሮቻቸው ተመሳስለው እንደሁ እንጂ ተቀንጭቦ የተኮረጀ ነገር የለም እያሉ አስተባብለዋል። ቀደም ብሎ ግን ጉባኤው በተለመደው መንገድ ነበር የተከፈተው። ይህ ጉባኤ አሁን ስርዓት ይይዛል። ሆኖም የዶናልድ ትራምፕን እጩነት የሚቃወሙ የፓርቲው አባላት እሳቸው እንዳይመረጡ ተቃውሞ አሰሙ። በጉባኤው አዳራሽ ውስጥ የታየ ከፍተኛ ስሜታዊ ትዕይንትም ነበር። የሰፈሩትን ደንቦች የምትደግፉ አይ በሉ፣ የማትደግፉ ደግሞ ኔ በሉ። በሊቀመንበሩ አስተያየት በመደገፍ አይ ያሉት ቁጥር ይበልጣል። ከጉባኤው አዳራሽ ውጪ ደግሞ ተቃዋሚዎች የከተማዋ የክሊቭላንድን ጎዳናዎች በመያዝ ዶናልድ ትራምፕንና ጉባኤውን መቃወማቸውን ቀጠሉ። በከፍተኛ ደረጃ የታጠቁ ኃይሎችም ተቃዋሚዎቹን ተጋፈጡ። ለአራት ቀናት በሚቆየው የሪፑብሊካን ፓርቲው ጉባኤ ነገ ሐሙስ ፕሬዚደንታዊ እጩነቱን የመቀበል ንግግር አድርገው ነው ትራምፕ ጉባኤው የሚጠናቀቀው። ያለምንም ማወላወል ደግፋቸዋለሁ እንዳልል በደንብ አላውቃቸውም፣ ግን ሌላ አማራጭ ስለሌለ በደስታ ደግፋቸዋለሁ። ይሁንና ሚስተር ትራምፕን የሚደግፏቸው ሳይቀሩ ተቀናቃኛቸው ዲሞክራቷ ሂለሪ ክሊንተንን ማሸነፍ አይቻላቸው ይሆናል የሚል ስጋት እንዳላቸው ነው የሚናገሩት። ሚስስ ክሊንተን እዚያው ኦሃዮ ውስጥ ሲንሲናቲ ከተማ አንጋፋው ለጥቁሮች መብት ተሟጋች ድርጅት ኤን ኤ ኤ ሲ ፒ ጉባኤ ላይ ንግግር አድርገዋል። ሁላችንም እንደምናውቀው ክሊቭላንድ ውስጥ ሌላ ጉባኤ እየተካሄደ ነው። ተፎካካሪ ሌላ አስተያየት ሊኖረው ይችላል። እኔ በበኩሌ ግን በአሁኑ ሰዓት ሌላ የትም ቦታ መሆን አልፈልግም። እዚህ እናንተ መሀል በመሆኔ ደስተኛ ነኝ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 ላይ እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶቻችሁን ስጡን። moku dadu kitan shirin ga bi na voe kuke saurare yanzu hakka tare da Enoch Fente da Mr. Arago wiki talama talama talama talama talama joni na gabi na voe with Enoch Fente and Mr. Arago ዝግጅታችን ይቀጥላል። ከሰኞ ጀምሮ በደቡብ አፍሪካ ደርባን በመካሄድ ላይ ያለው ዓለም አቀፉ የኤድስ ጉባኤ ላይ ቫይረሱን ለመከላከል የሚያስችል አዲስ መድኃኒት ይፋ ይደረጋል ተብሎ ይጠበቃል። ቫይረሱን በመቆጣጠር እና በመከላከል ዙሪያ ምን እንደተሰራና ለወደፊት አምስት ዓመታት ሊተገበሩ የሚገባቸው አዳዲስ እቅዶች ይወጣሉ። መስታወት አድረገው በቀጣዩ ዘገባ ትዳስሳለች። የተባበሩት መንግስታት ዋና ጸሐፊ በደቡብ አፍሪካ ደርባን እየተካሄደ ባለው ኮንፈረንስ ላይ ባደረጉት ንግግር በአሁኑ ወቅት በዓለም ዙሪያ የሚታየውን የኤችአይቪ ቫይረስ ስርጭት ለመቀነስ ለቫይረሱ የተጋለጡ ሰዎች የሚያስፈልጋቸውን የመድኃኒትና ሌሎች የሕክምና አቅርቦቶች ሊያገኙ ይገባል የሚያስፈልጋቸውንም ሁሉ በተቻለ ፍጥነት ልናሟላ ጭምር በማለት ተናግረዋል። በዓለማችን ስድስት ሺህ የሚሆኑ ሰዎች በየቀኑ ወደ ሁለት ሚሊየን የሚጠጉ ሰዎች በአመት በቫይረሱ እየተያዙ እንደሆነና ይህን ለመቆጣጠር አሁንም የበለጠ መሰራት እንዳለበት በስብሰባው ላይ ተጠቅሷል። ዶክተር ተከስተ በኢትዮጵያ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ በኤች አይቪ ኤድስ ዙሪያ ላይ ለበርካታ ዓመታት ሰርተዋል። በኢትዮጵያ ቫይረሱ ያለበትን ሁኔታ ከቀድሞ ጋር እያነጻጸሩ ሲገልጹ እንግዲህ ኤች አይቪ ኢንፌክሽን በሀገሪቱ ውስጥ ከጀመረ ብዙ ዓመታት አልፎታል። ሆኖም ግን ካለው ከቀደምት ሁኔታዎች በአሁኑ ጊዜ ኤች አይቪ ስርጭትና መተላለፍ ከጊዜ ወደ ጊዜ እየቀነሰ ነው ያለው። ይህ እንግዲህ በሀገሪቱ ውስጥ እስከዛሬ የተሰሩት የመከላከል ስራዎች ሕክምና ለዚህ እና ደግሞ ህብረተሰቡ ጥንቃቄ በማድረግ ኤች አይ ቪን እንዳይዞን በማድረጉ ስለዚህ ለውጦቹ እንደ አንድ ትልቅ ውጤት ነው። ምና ከዚህ ቀደም የነበሩ ያልነበሩ ብዙ ነገሮች በአሁኑ ጊዜ አሉ። ለምሳሌ ክሊኒካል ስራ ውስጥ ወይም ሆስፒታልስ በሚሰራበት ጊዜ ኤች አይ ቪ ስርጭቱን እና ደግሞ በተጨማሪም የተያዙ ሰዎች ህክምና የማግኘት እድል በጣም አላሳበና የነበረበት ጊዜ ነው። በአሁኑ ጊዜ ግን አብዛኛው ሰው በኤች አይ ቪ የተያዘው ማለት ነው የህክምና በማግኘቱም ህመምተኛውም ደግሞ ህክምናውን በማግኘቱ ምክንያት የቅድሜ ባረዘም ባለፈም የህይወት አኑሮውም ለውጥ አምጥቷል አምራችም ሆኖ የዓለም አቀፉ ግሎባል ፈንድ ለ9.2 ሚሊዮን ሰዎች በ2015 መገባደጃ ና በተጨማሪ ለመቶ ሺህ ለሚሆኑ ሰዎች ደግሞ በየወሩ እስከ 2015 ዓ ም አጋማሽ ድረስ መድኃኒትን በማሰራጨት ሲሰራ ቆይቷል። 54 በመቶ ከሚሆኑ ሰዎች በላይ በዚህ ዓለም አቀፍ የመድኃኒት እርዳታ እየተደረገላቸውም ይገኛል። በደቡብ አፍሪካ ደርባን እየተካሄደ ያለው የዓለም አቀፉ የኤች አይቪ ኤድስ ኮንፈረንስ ላይ በደማቸው ኤች አይቪ ኤድስ የተገኘባቸው ሰዎች የህግ ከለላ እንደሚያስፈልጋቸውም ተገልጿል። ኤች አይቪ ኤድስ በደማቸው የተገኘባቸው ሰዎች እንደ ጥፋተኛ መቆጠር እንደሌለባቸው ና ማግለል እንደማይገባ ኤርትራ፣ በዓለም አቀፉ ኮንፈረንስ ላይ የተገኙት የመብት ተሟጋቾች አበክረው ተናግረዋል። ናይሮቢ የሚገኘው የመብት ተሟጋች አለን ማላቼ በኬንያ ያለውን ሁኔታ ሲናገር እጅግ የሚያስጨንቀኝ ጉዳይ በኬንያ ከፍተኛ ፍርድ ቤት በመታየት ላይ ያለው ሐኪሞች ያለ ሴቲቱ ፍቃድ ከቫይረሱ ጋር የምትኖርን ሴት ማኅፀን በቀዶ ጥገና እንዲቋጠር የሚያስችል የህክምና ዘዴ መጠቀማቸው ነው። ለዚህም ምክንያቱ ከቫይረሱ ጋር የሚኖሩ ሴቶች በእርግዝና በቫይረሱ ሳቢያ የተዳከመ በሽታ መከላከል አቅማቸውን ይበልጥ ሊያዳክሙትና ራሳቸውንም ለአደጋ ሊያጋልጡ ይችላሉ በሚል እሳቤ የተነሳ ነው። ይህ የሴቶችን ጤንነትና የሰብአዊ መብት እንዲያስከብሩ የሚጠበቁት እነኚህ የሕክምና ባለሙያዎች በራሳቸው እየወሰዱ ያሉት እጅግ የከፋ መጠነ ሰፊ የመብት ጥሰት ነው። ከኢትዮጵያ ጤና ጥበቃ ቢሮ ባገኘነው መረጃ መሰረት እስካሁን በኢትዮጵያ ኤች አይቪ ኤድስን ለመቀነስ በታቀደው መሰረት የተገኘው ውጤት የሚያበረታታ ነው። አዲስ በኤች አይቪ የመያዝን ችግር ዘጠና በመቶ ለመቀነስ፣ በኤች አይቪ የሚከሰተውን ሞት ሰባ በመቶ ለመቀነስ፣ እንዲሁም ከእናት ወደ ልጅ የመተላለፍ እድልን ስልሳ አምስት በመቶ ለመቀነስ የተያዘው እቅድ በሚገባ እየተወጣን ያለ ነው ያሉን አቶ አለሙ አኖ በኢትዮጵያ ጤና ጥበቃ የፌዴራል ኤች አይቪ ኤድስ መከላከያና ቆጣጠሪያ ጽህፈት ቤት ምክትል ዋና ዳይሬክተር ናቸው። እንግዲህ በኤች አይቪ የመያዝ ምጣኔ የቀነሰ ቢሆንም በየአመቷን፣ ለምሳሌ በእኛ ሀገር ኮንቴክስት የሚያ ወደ አስራ ወደ ሀ ሀያ አንድ ሺህ አካባቢ ነው አመታዊ በኤች አይቪ የመያዝ ሁኔታ የሚታየው፣ እና ይሄኛው ደግሞ በአብዛኛው የኛ በእኛ ሀገር ኮንቴክስት ከአስራ ዘጠኝ እስከ ሀያ አራት አመት እድሜ ያሉ ወጣቶች በወጣትነት እድሜ ላይ የሚከ የሚታዩ ናቸው እና እንግዲህ ዳታው በዓለም አቀፍ ደረጃ ሲጠናቀር ጉራማይሌነቱ የተለያየ ሊኖር እና ወደ አንድ አካባቢ ሊያጋድል ይችላል። ነገር ግን ትልቁ እኛ ደግሞ ዋናው አሁን መስራት ያለብን የተገኘውን ውጤት የማስጠበቅ ቅድም እንዳልኩ የኤች አይቪ ከእናት ወደ ጽንስ ወይም ልጅ የመተላለፍ ጉዳይ ብዙ ሀገሮች እንግዲህ ኤልሚኔት እያደረጉ ነው። ለዛ ከሌሎች ሀገሮችም የተገኘውን ተሞክሮ ወደ ራሳችን ቀምረን በመውሰድ የመስራቱን ስራ ነው። ይህንን የማስጠበቅ ጉዳይ ነው የሚጠበቅ። በደቡብ አፍሪካ ደርባን ዘንድሮ እየተካሄደ ያለው የአለም አቀፉ በደቡብ አፍሪካ ደርባን በዚህ ሳምንት እየተካሄደ ያለው የአለም አቀፉ የኤች አይቪ ኤድስ ኮንፈረንስ ዘንድሮም ትኩረት ሰጥቶ የተነጋገረው በሴተኛ አዳሪነት የሚተዳደሩ ሴቶችና አዳጊ ወጣቶችን ከቫይረሱ በመከላከል ዙሪያ ላይ ነው እንደ አውሮፓውያን አቆጣጠር ከ2000 ዓ ም ጀምሮ በተለይም በአፍሪካ በርካታ ወጣቶች በቫይረሱ ምክንያት ህይወታቸውን ማጣታቸውም በ Conferência ta taksual aulaim diho aargceriso re የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የእንግሊዝኛ ቋንቋ ቃላት አጻጻፍ ስፔሊንግ ቢ ውድድር የትምህርት ጥራትን ለማሻሻል ይረዳን በሚል በኢትዮጵያና በአፍሪካ ለማስፋፋት የተጀመረ ስራ እናስተዋውቃችሁ። ሱራፌል ሽፈራው ዲጄ ፋሱ ከአቢይ ተክሌ ጋር ያደረገው ቆይታ ዝርዝሩን ይዟል። D E R M A T I T I S. Dermatitis. Very good. ስሜ አብይ ተክሌ ይባላለው። አሁን ያለሁት የሰራለት አዲስ አበባ ላይ ነው። ከዛ ፊት በዚያ ውስጥ ነው መርኩት እና እዛ አካባቢ የጀመርኩትን ፕሮግራም ነው። ኢትዮጵያን አሜሪካን ስፔሊንግ የሚል የልጆች ፕሮግራም ከዛ ሱን በማስፋፋት ቅድም ይ የነበረውን ነው አፍሪካን ስፔሊንግ የሚለውን አህጉራችን አፍሪካ ውድድሩ ሁሉም ብዙ ሀገሮች አሉ በአፍሪካ ውስጥ አሁን ወደ ሀያ ስድስት ሀገሮች አሉ። ስፔሊንግ ቢ ማለት ምን ማለት ነው? ስፔሊንግ ቢ ከአሜሪካ ከሲቪል ወራቸው በኋላ ከአስራ ስምንት ስልሳዎቹ በኋላ የመጣ የህብረተሰብ ተሰባስቦ የሚሰራበት አንድን ሰው ለመርዳት ራስን በራስ ለመርዳት የመጣ አይዲያ ነው እና በአማርኛም ወርድም አለው። ደቦ ይባላል፣ ደቦ ይባላል በአማርኛ ስራው ይሄ ፕሮግራም የሚሳተፉት ጊዜ ከሶስተኛ እስከ ስምንተኛ ክፍል ያሉት ተማሪዎች ናቸው። ትምህርት ቤቱ ከክላስ ዋይድ እና ከስኩል ዋይድ አወዳድሮ አሁን ከሶስተኛ ክፍል ሶስተኛ ክፍል ንበል ከኤ እስከ ዲ አራት ሴክሽን ቢኖረው ከሶስተኛ ኤ አንድ ያወጣል ከሶስተኛ ቢ ሁለት አንድ ያወጣል እንደዚህ ያደርግ እና ከዛ ደግሞ ሶስተኛ የወጡት ከሶስተኛ ክፍል አራት ሴክሽን አሉ አልኩም እነሱን ደግሞ አወዳድሮ አንድ ተማሪ ያወጣል። ስለዚህ አንድ ትምህርት ቤት ከሶስተኛ እስከ ስምንተኛ ክፍል ያለ ስድስት ተማሪ ለእኛ ይሰጠናል። አሁን ንበል ወደ ክፍለ ከተማ ሀያ ትምህርት ቤቶች ካሉ ከያውም ስድስት ስድስት ካወጣም በኋላ እነሱን ደግሞ ናወዳድራቸው ና ተጨምቆ ይወጣል ማለት ነው። የመጀመሪያው አመት ሁለት መቶ ደብረ ዘይት ና አዲስ አበባ ብቻ ነበር የጀመርነው ከራውን ፕሮግራም ወደ አራት መቶ ሀያ ትምህርት ቤቶች ሁለት መቶ አስራ ሁለት ሺህ ተማሪዎች ነው የተሳተፉት። እሁን ከአራት አመት በኋላ ኔሽን ዋይድ ሄደና ሁሉም ሪጅን ውስጥ አለን። ዘንድሮ ኢትዮጵያንስፔል ቢ ተጣቶ ሰባት ከሰባት መቶ ሺህ ተማሪ ክፍለ ከተማ ና ለሀገር ላይ ሲደርስ ዘጠኝ ሺህ ሆነ። ከዘጠኝ ሺህ ደግሞ አጣርተን አጠርተን ሁለት መቶ ሰላሳ ሰባት ነው ፋይናል ላይ ቀርቦ የነበረው ሁለት መቶ ሰላሳ ሰባት ታፕ አራተኛ ያወጡት አንደኛም እጣው አሜሪካ ስክሪፕስ ላይ ይወዳድራል ሁለት ሶስትና አራት የወጡት ነው አሁን ጆሀንስበርግ ሄደው ተራሚካላይ ለአንድ ትምህርት ቤት ነው ሁለት ሺህ ብር የግል ትምህርት ቤት የመንግስት አይከፍልም ለልጆቹ የሚሰጠው ጥቅም አለ ብለህ ብታብራራልኝ ባለውም እኛም ልጆች ላይ ለውጥ ያየን የመጣ ነው ታይም ታይም ማናጅመንታቸውን ታይም እንዴት እንዲጠቀሙ ያለቃቸዋል

አሉ አሁን አማንያ ደም ትባል ዘጠኛ መልጅ እንደሱ እንግሊዝኛንም አማርኛን የሚናገር ሰው አላውቅም። እኔ እንኳን አልችልም። ይሄ እኮ እኛ ፕሮግራም ጀምር ማለት እኮ ያኛን ለማጥፋት አይደለም ማለት ለልጆች በደንብ በቃ አሁን ገብቷቸዋል። ይገርምሀል እንግዲህ ላይ ስታየው ሶስተኛ አራተኛ ያሉት ከስምንተኛ እና ሰባተኛ ክፍል ተማሪዎች ሞር ስቴጅ ላይ ሁለት ደቂቃ ነው ያላቸው ሞር መችሆንና ታይማቸውንና እንዴት እንደሚጠቅመው ምን አይነት ጥያቄዎች እንደሚጠይቁ ወርድ ሲጠየቁ ነው ክሉ የሚሰጡሃሉ ፓርት ኦፍ ስፒቹ ከየት እንደመጣ ያወርድ ክሉ ይሰጡሃል። እንዴት እንት እንደምትለው እና ልጆቹ ትንሽ አራት አምስተኛ ክፍል ያሉት ሞር እንት ብሏቸው። ለዚህ ነው እርሊ ጀምሩ የሚባለው። ስምንተኛ ክፍል ነው ማክሲመም። ልጆች ወላጅ ብቃታ ጅ ካለ ከአንደኛ ክፍል መጀመር ይችላል። እኛ ክፍል ወሁለተኛ ሶስተኛ ክፍል እንዲያሸንፍ ኤክስፔክት አናደርግም። ያሸነፍም አለ፣ ግን መንገድ ነው ጉዞውን በጉዞውን ብዙ ላይ አልፈው ሲወጡ በደንብ ቴስት ተደርገው ነው የሚወጡት። አሸንፈናል። ኔክስት ይር ኢትዮጵያ ውስጥ ነው አፍሪካ ስፔል የሚሆኑ እና ብዙ ሀገሮች ወረ እየጠየቁ ነው ለመሳፈር እና አሁንም ስፖንሰርሽፕ ሌላ እንኳ ሀንዳውት አለ ስፖንሰርሽፕ ሌላው ብዝነስ ይባላል አለ ይደረጋል እኮ ሌላም ስፖንሰርሽፕ። ይሄን ነው ቻለንጅ የምናደርገው። አሁን ኬንያ ሚኒስትሪ ኦፍ ኤጁኬሽን ነው ሪፖርት ደርሰ የሸኘያቸው፣ ሪፖርት ደርሰ የተቀበሏቸው ጥቅም በጣም ጥሩ። ዌብሳይታችሁ ምንድን ነው ስሙ? ኢኤኤስ ቢኢኢ ዳት ካም ፌስቡካችን ኢትዮጵያን ስፔልንቢ ፌስቡክ አለ። በሱ ሰች ሰርች የሚያደርገው ኢትዮጵያን አሜሪካን ስፔልንቢ አለን። ኢክሌክቲክ ኢክሌክቲክ ኢ ሲ ኤል ኢ ሲ ቲ አይ ሲ ኢክሌክቲክ Very good you are correct አሁን ደግሞ ወደ ክሊቭላንድ ኦሃዮ እናመራለን። በዚያ የሪፐብሊካኑን ጉባኤ እየተከታተለ ያለው ሰለሞን አባተ እናስገባ። ውስጥ ተሳፈር። ሰለሞን እንዴት ነህ? እንዴት ዋልክ? ገቢናዎች ተሳፍር ያለሁኝ እንግዲህ እንዴት ናችሁ? ሰላም ነው ወይ ወይእ ሰለሞን እንዴት ነህ? እንግዲህ ትናንት ሹመት አጽድቃቸዋል። አንተ የለህበትም፣ በዘገባ ነው የተባበርከው ተናግሬ ያለሁኝ መስለቁን በተለያዩ አጋጣሚዎች ረግዳ ያለሁ። አዎ እስኪ ዛሬ ምን ይጠበቃል? እንግዲህ መልእክቱን ስንሰማ አሜሪካን ቁጥራ እንድናርግ የሚል መልእክት ዛሬ ማታ ይስተጋባል እየተባለ ነው። ተናጋሪዎቹ እነማን ናቸው? ሪፐብሊካኖቹ ምን እያሉ ነው? ልክ ነህ ሄኖክ። አሜሪካን መልሰን መሪ እናድርጋት የሚል ነው የዛሬው መርህ። እንደውም አሜሪካ ትቅደም የሚል ነው የዶናልድ ትራምፕ ዘመቻ መፈክር እና በዚህ ጉባኤ ላይ በዛሬው ስብሰባ ላይ በዋናነት የሚጠበቀው የማይክ ፔንስ ንግግር ነው። ትናንትና ከዶናልድ ትራምፕ ጋር እጩነታቸው ሲረጋገጥ አብረው ነው የምክትል ፕሬዚደንትነት እጩ ማይክ ፔንስ የጸደቀላቸው እና እሳቸው ይሄንን የሪፐብሊካን ፓርቲውን ኃላፊነት አደራ የሚቀበሉበትን ንግግር ያደርጋሉ ተብሎ ነው የሚጠበቀው። እና በዛሬው ንግግር ላይ በዛሬው ምሽት ላይ ከሚናገሩት መካከል የዶናልድ ትራምፕ ልጅ ኤሪክ ትራምፕ ይናገራል። ሶስተኛው ሰው መሆኑ ነው እንግዲህ በዚህ ጉባኤ ላይ ሲናገር፣ ሶስተኛው ልጃቸው ማለት ነው። አራተኛዋ ኢቫንካ ትራምፕ ነገ ነው ትናገራለች ተብሎ የሚጠበቀው። የቀድሞ የተወካዮች ምክር ቤት አፈ ጉባኤ የነበሩት ኒውት ጊንግሪችም እንደዚሁ ከዛሬ ተናጋሪዎች መካከል ነው የሚሆኑት። እንግዲህ መነጋገሩ፣ መወያየቱ ንግግር ማድረጉም እንዳለ ሆኖ አንድ ጊዜ እጩ ከጸደቀ በኋላ ያለው ሂደት በፖለቲካ ሂደቱ ያለው ፋይዳ ምንድን ነው? እንዲያ እዚያው አካባቢ ያሉትንም ሰዎች ስታነጋግር እየተዟዟርክ ደግሞ ሰላማዊ ሰልፈኞችንም ስታነጋግር ነበረ። ሕዝቡ ምን እያለ ነው? እንዲያውም ከዘገባዎች የአሜሪካ ድምፅ ዘጋቢዎች ከሰበሰቧቸው ድምፅ ይዘናል። እስኪ ላሰማህና የሕዝቡን ሁኔታ ደግሞ ትገልጽልናለህ። ያለምንም ማወላወል ልደግፋቸዋለሁ እንዳልል በደንብ አላውቃቸውም። ግን ሌላ አማራጭ ስለሌለ በደስታ ደግፋቸዋለሁ። ሰለሞን። ትክክል ነው። እንደዚህ አይነት አስተያየቶች አሉ። እኔም ራሴ እያነጋገርኩኝ በፌስቡክ በቀጥታ ሳስተላልፋቸው የነበሩ የጉባኤው ተሳታፊዎች አሉ። በሌላ በኩል ደግሞ ውጭም ለተቃውሞም የሚሰበሰቡ ሰዎች አሉ እና ብዙዎቹ የሚናገሩት በተለይ በተቃውሞ ጎራ ያሉት ሁለቱንም እጩዎች እንደማይፈልጓቸው ነው እንደማያምኗቸው ነው ዶናልድ ትራምፕ ለራሳቸው የቆሙ ወይም ለሀብታሞች የቆሙ ናቸው ብለው እንደሚያስቡ ነው። ልምድ የላቸውም ብለው እንደሚያስቡ ነው ብዙዎቹ የሚናገሩት። በሂላሪ ክሊንተን በኩልም እንደዚሁ የተለያዩ ቅሬታ ያለባቸው ሰዎች አሉ። ሰሞኑን ሪፐብሊካን ፓርቲ ሲናገር የምንሰማውን አይነት ነገር። ግን ቅድም የገለጽከው ያነሳኸው ጥያቄ ትርጉም አለው እዚህ ጋር። የሪፐብሊካን ፓርቲው ልዑካን ተሰብስበው በትናንትናው ምሽት እጅግ ከፍተኛ በሆነ ድምፅ እጩአችን ናቸው ብለው አጽድቀዋቸዋል። ከአሁን በኋላ የሚገዳደራቸው የለም ማለት ነው በሪፐብሊካን ፓርቲ ውስጥ እኚህን እጩ ጸድቀዋል። የሪፐብሊካን ፓርቲው ብቸኛ እጩ ናቸው። አሁን ይሄ ትልቅ ትርጉም አለው። ግፊያው አብቅቷል። ፓርቲውን ወደ አንድነት ያመጣዋል ተብሎ ነው የሚታመነው እና ቀጣዩ ጉዞ የሚሆነው በሪፐብሊካን ፓርቲው በራሱ አስተባባሪነት የዶናልድ ትራምፕ የዘመቻ ቡድን ሳይሆን ከአሁን በኋላ የሚሰራው የሪፐብሊካን ፓርቲው የፕሬዚደንታዊ ምርጫ ቡድን ነው። ከአሁን በኋላ የሚቀጥለው እና እንደ አንድ ፓርቲ ነው የሚፎካከረው የሚወዳደረው ማለት ነው። ይሄ ትልቅ ትርጉም አለው ለፓርቲው። ሰለሞን፣ እንግዲህ በስተመጨረሻ እንደ ሁኔታው ምን ይመስላል? ሙዱ ምን ይመስላል? እዛ አካባቢ ያለው እስቲ ለጋቢና አድማጮች የታጠቁም ሰዎች ነበሩ። አንተ እንኳ ያው የታጠቅከው ማይክሮፎንህን ነው። ግን እየታጠቀ ነበረ ታጠቅከው ያንን የጥይት መከላከያ ልብሱን የጥይት መከላከያ ታጥቀን ነበረ። እውነት ምልክነሽ መስታወት ነገር ግን እንደው ለይስሙላ ካልሆነ በስተቀር እዚያ አካባቢ ለስራ ስትንቀሳቀስ ወይም ስትንቀሳቀሽ እንዲህ ተጀባግኖ መሄድ ትንሽ የከበደ ነው የሚሆነው። ሄጄ ነበር ትናንትና በአደባባይ ላይ የህዝብ አደባባይ የሚባል ቦታ አለ። በጣም ውብ የሆነ አደባባይ ነው እና ሰው እየወጣ ሀሳቡን የሚገልጽበት ነው። በነገራችን ላይ እዛ አደባባይ ላይ ወጥቶ ሀሳብ ለመግለጽ ተቃውሞ የሚሆን ማንኛውንም ምንም ፍቃድ ማሳወቅ አያስፈልግም። በዚህ ስለዚህ መቃወም ይቻላል። ሰለሞን፣ ጊዜያችን እያበቃ ነው። ከምሽቱ ሶስት ሰዓት ላይ ጠብቁት አት ቪኦኤ አማሪክ ላይ በፌስቡክም ታገኙታላችሁ። መልካም ሰላም ሆኑ እንላለን። መልካም ምሽት።